ሰላም ለገቦከ አዘቅተ ስጋዊ ፍሉህ እንተምን የሆታ ወበ ፈልፈለ ቅድሳት ወንጽ ኢየሱስ ክርስቶስ ዘኢሳይያስ መካ አመ አስተራይከ በልብሰባ ሶር ቀይህ መላከሞት መላክ ሞት ተሰጥ መበላ